በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለንና ወንበራ ወረዳዎች በሚገኙ አንዳንድ ቀበሌዎች ከቀላል እስከ ከባድ መሳሪያ የታጠቁ ኃይሎች ሰሞኑን በወረዳው ነዋሪዎች ላይ ጥቃት በማድረስ ሕብረተሰቡን ለሞት፣ ለስደትና ለአካል ጉዳት እየዳረጉት እንደሆነ ነዋሪዎቹና ቤተሰቦቻቸው የተጎዱባቸው ግለሰቦች አመልክተዋል። ለስራ በተንቀሳቀሱበት ባለፈው እሁድ ስድስት ዘመዶቻቸው እንደ እንደተገደሉባቸው በአማራ ክልል አዊ ብሔረሰብ አስተዳደር የጓንጓ አካባቢ ነዋሪ ለዶች በሌ በስልክ ተናግረዋል። ሻንጉል ጉሙዝ ወረዳ ፓር ትባል ቦታ ላይ ስንት ሰዎች ናቸው የተጎዱ? ቦቴ እርሶ ተገድለዋል። እናት ባት አንድ ወንድ ልጅ ከእርሶ ጋር ያላቸው ዝምድና ምንድን ነው? ወንድሜ የግልግል ብለስ ነዋሪ የሆኑና ለደህንነታቸው ስማቸውን መጥቀስ ያልፈለጉ ነዋሪ በበኩላቸው በመተከል ዞን ቡለንና ወንበራ አካባቢዎች የሚፈጸመው ጥቃት እጅግ ዘግናኝና ጭካኔ የተሞላበት ነው ብለዋል። ጫካ ስለሆነ መከላከያውም አልቻለም። መከላከያዎችም በብዛት እየተመቱ ነው። በዛ ደግሞ በማንኩሻ አድርገው ደግሞ ጫካ ለጫካ ገቡና ወደ ቡለን ወረዳ ገቡ። ቡለን ወረዳ ላይ ሄፓር የሚባል ቦታ ላይ ከፍተኛ እንትን እያደረሱ ነው። በቃ ኦልሞስ ጨርሰዋቸዋል ማለት ይችላል። ያመለጡ አመልጠዋል። ከዛ ደግሞ ወደ መልካም ይባል ቦታ ወንበራ ወረዳ ከፍተኛ ጉዳት ነው ያደረሱ እና በጣም ዘግናኝና የሚያስጠላ ስራ ነው የሚሰራው። በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ተማሪና የአማራ ዴሞክራሲ ኃይሎች ንቅናቄ ሊቀመንበር አቶ ተስፋውን አለምነህ በበኩላቸው የአማራ ክልላዊ መንግስት ከክልሉ ውጭ ያሉ የአማራ ክልል ተወላጆችን መብት እያስጠበቀ አይደለም ሲሉ ይከሳሉ። የአማራ ክልል መንግስትም የዜጎችን ሰላምና ደህንነት እያስጠበቀ አይደለም። አማራ ማለት አሁን ባለው ሁኔታ የክልል በሚባለው ታጥሮ በበሬ ግንባር በምታክል ቦታ ብቻ አይደለም ያለው። ስለዚህ የአማራ ክልል መንግስትም የፌደራል መንግስት አካል ስለሆነ አማራ ማንነቱ የትም ቦታ ሲጠቃ መንግስት የተግባር መውጣት መቻል አለበት። ትናንት ባህር ዳር ርዕሰ ከተማው ድረስ መጥቶ ይሸሽልን የነበረ አመራር የአማራ ዜጎች ይገደሉ። የአማራ ክልል መንግስት ተያየ ነው። ስለዚህ የአማራ ክልል መንግስት ተገቢውን ስራ መስራት መቻል አለበት። የአማራ ክልል የሰላምና ሕዝብ ደህንነት ጉዳዮች ምክትል ቢሮ ኃላፊ አቶ ገደቤ ኃይሉ እንደገለጹት ጸረ ሰላም ያሏቸውን አካላት ለመደምሰስ ና በቁጥጥር ስር ለመዋል ከቤኒሻንጉል ጉሙዝ ክልል ጋር በጋራ እየተሰራ እንደሆነ አመልክተዋል። ፊት ለፊት የሚገጥም ኃይል አይደለም። በአንድ አካባቢ በህቡ እና በድብቅ በመንቀሳቀስ ጥቃት አድርሶ የሚሄድ ኃይል ነው። ይህን ኃይል በመሰረቱ እዚያ አካባቢ ለማጽዳት በጸጥታ መዋቅራችንና በተለይ በቤኒሻንጉል ጉምስ ክልል ምጸታ መዋቅር እና በመከላከያ ሰራዊት አባላት የጋራ ቅንጅት በኮማንድ ፖስት በመንቀሳቀስ እየተሰራ ነው ያለው። እንደ ልቡ ገብቶ ጥቃት እንዳያጠቃ የመከላከያ ሰራዊት አባላት ከክልሎ ጸታ መዋቅር ጋር በሆን በጋራ እየሰሩ ነው ያለ። በእኛ በኩልም የጋራ ወረዳዎች በጋራ ሆነው ከባቢው እንዲጠብቁ በክልል ደረጃም የክልል አማሮች ጸታ መዋቅር ከቤሻንጎል ጉምስ ክልል ጸታ መዋቅር ጋር በመነጋገር ሀሳቦችን እየተለዋወጥረ በሆን በሚገባው ላይ በጋራ እየሰራ ነው ያለ ነው። ችግሩ የተፈጠረበትን የመተከል ዞን ዋና አስተዳዳሪ ስለጉዳዩ ለማነጋገር ቢሞክርም መረጃ በስልክ አልሰጥም ብለዋል። የዞኑን የጸጥታ ኃይልም በተመሳሳይ ጠይቄ የሚከተለውን ምላሽ ሰጥቶኛል። ስለማናውቅ ዝም ብሎ አሁን አንተ ከዚህ ሚዲያ ነኝ አልከኝ ይሁን አይሁን እኔ ማረጋገጫ የለም። በአካል ወይ መጣችሁ እዚህ መስጠት እንችላለን፣ እና ዝም ብሎ አይሰጥም መረጃ። የቤኒሻንጉል ጉሙዝን ፖሊስ ኮሚሽን የወንጀል መከላከል ምክትል ኮሚሽነር ኮማንደር ነጋ ጃራን ጠቅሶ የአማራ ክልል ብዙሀን መገናኛ ድርጅት እንደዘገበው ሰሞኑን በተፈጠረው ግጭት አስራ ሶስት ንጹሐን ዜጎች ተገድለዋል። ኮማንደር ነጋ እንደገለጹት ተደናግጠው በጫካ ተበትነው የነበሩ ዜጎች ወደ ቦታቸው ተመልሰዋል። ከሶስት መቶ በላይ ታጣቂዎችና በርካታ የጦር መሳሪያዎችም በቁጥጥር ስር መሆናቸውን ነው ያመለከቱት። ተበታት የነበሩ ሰላማዊ ሰዎች፣ የመንግስት ሰራተኞች ቤታቸው እንዲመለሱ የተደረገበት ሁኔታ ነው ያለው። ወደ ሶስት መቶ የሚሆኑ አሁን ወደ ቀበላቸው ተመልሰው ሰላማዊ ህይወታቸውን እየጠቀሙ ያለበት ሁኔታ ነው ያለው እና አሁን ወደ ሶስት መቶ አራት የሚሆኑ የስረ ሰላም ኃይሎች በቁጥጥር ስር የዋሉበት ሁኔታ ነው ያለው፣ በጉባ በኩል ከዚህ አንጻር ለወንጀል መፈጸሚያ የሚጠቀሙበት አጠቃላይ ድምር ወደ ሶስት መቶ ዘጠና ስድስት የተለያዩ ጥይቶች ተይዞ በህግ አግባብ እየተጠየቁ ያለበት ሁኔታ ነው ያለው። ከታጣቂው ቡድን ጋር ንክኪ ያላቸው በመንግስት መዋቅር ያሉ አካላት ካሉም እንደሚጣራና በቀጣይ አጠቃላይ ዝርዝር መረጃ ለህዝብ እንደሚደርስ ምክትል ኮሚሽነሩ ገልጸዋል። አለም ነው መኮንን ለዶቸ ቬሌ ራዲዮ pahardar.